Ja, Amerikansk yeah. yeah, Radio, her er vi. በራያና ቆቦ ልዩ ስሙ መንደፈራ በተባለው አካባቢ ከሚኖሩ ገበሬዎች አንዷ ናቸው። በድርቁ ምክንያት የደረሰባቸውን ችግር ይናገራሉ። መንግሥት ልዩ ዝግጅት በማድረግ በመኖ አቅርቦት ከዛም ባለፈ የተወሰነ ተጋላጭ ለሆኑ የኅብረተሰብ ክፍሎች የምግብ አቅርቦት በማዘጋጀት ቀርቦ ኅብረተሰቡ በተረጋጋ ሁኔታ ላይ ይገኛል። ቀጥሎ የሰማናቸው የሰሜን ወሎ ዞን የአደጋ መከላከያና የምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሐመድ ያሲን ናቸው። ዝርዝሩ ከዜና በኋላ ይቀርባል። ጤና ይስጥልን፣ የተከበራቸው አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የአንድ ሰዓት ፕሮግራም ነው። የዛሬ ማክሰኞ ኅዳር 7 ቀን 2008 ዓ ም ምሽት ፕሮግራም አስተናጋጆች አዳነች ፍስሐዬና ሰለሞን ክፍሌነን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና ምሽ ዘንድ በአክብሮት እንጋብዛለን። አሁን የዓለም ዜና እናሰማለን። አንድ የኢትዮጵያ የቢራ ኩባንያ በሀገሪቱ እየሰፋ በመሄድ ላይ ያለውን የቢራ ገበያ መሰረት በማድረግ የምርቱን ይዘት ለማስፋት ሲል ከሁለት የብሪታንያ ኩባንያዎች ጋር በመተባበር አዲስ የቢራ ፋብሪካ ከፍቷል። ዳሽን ቢራ ቫሳሪ ግሎባል ና ዱዌት ግሩፕ ከተባሉት የብሪታንያ ኩባንያዎች እንዲሁም ታይረት ግሩፕ ከተባለው የኢትዮጵያ ኩባንያ ጋር በመተባበር የቢራ ፋብሪካውን የከፈተው ደብረ ብርሃን ከተማ ላይ እንደሆነ ታውቋል። ዳሸን ኢትዮጵያ ውስጥ ግዙፍ ከሚባሉት የቢራ ፋብሪካዎች አንዱ መሆኑ ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመክፈቻውን ስነስርዓት መርተው ባደረጉት ንግግር የአዲሱ የቢራ ፋብሪካ መከፈት ሀገሪቱ ዓለም አቀፍ የኢኮኖሚ ልማት የማዳበር ብቃት እንዳላት ያመለክታል ብለዋል። ዶዌት ባሳሪ ና ጥረት የተባሉት የብሪታንያ ና የኢትዮጵያ ኩባንያዎች ለጋራ ብልጽግና አብረው ሊሰሩ እንደሚችሉ አሳይተዋል። እንዲህ አይነቱ መልካም ተግባር ሊገፋበት ይገባዋል። የቢራ ኩባንያው መከፈት በኢትዮጵያ የሚታየው የቢራ ተፈላጊነት በሀገሪቱ የመካከለኛው መደብ መበራከትና የኢትዮጵያ ኢኮኖሚ ጤናማ ይዘትን ያመለክታል ብለዋል የቢራው ኩባንያ አጋሮች። ኢትዮጵያ የመጠጥ ዘርፏን ለዓለም አቀፍ መዋለ ነዋይ የከፈተች ቢሆንም ቴልኮምን የመሳሰሉት ኢንዱስትሪዎች በመንግስት እጅ መሆናቸው ቀጥሏል። ባንኮችና በቀጥታ ለሸማቾች የሚያቀርቡ ቢዝነሶች ደግሞ ለውጭ ተወላጆች አይፈቀዱም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካ፣ ፈረንሳይ እና ሌሎች አጋር ሀገሮች እስላማዊ መንግስት ነኝ በሚለው ቡድን ላይ በሚወስዱት ቀጣይ እርምጃ ከበፊቱ የከፋ ጫና እንደሚደርስበት ገልጸዋል። አሸባሪው ቡድን ፓሪስ ላይ ለተፈጸሙ ጥቃቶች ኃላፊነት መውሰዱ የሚታወቅ ነው። ጆን ኬሪ ይህን የተናገሩት ከፈረንሳዩ ፕሬዚደንት ፍራንሷ ሆላንድ ጋር ተገናኝተው ጽንፈኛውን ቡድን በመዋጋት ረገድ መንግስቶቻቸው የበለጠ ስራ ስለሚሰሩበት ጉዳይ ከተነጋገሩ በኋላ ነው። በጥቃቶቹ ቢያንስ 129 ሰዎች እንደተገደሉ 300 የሚሆኑ ደግሞ ጉዳት እንደደረሰባቸው ይታወቃል። የፈረንሳዩ ፕሬዚደንት በመጪው ሳምንት ማክሰኞ ዋሽንግተን መጥተው ከፕሬዝደንት ባራክ ኦባማ ጋር እስላማዊ መንግስት ነኝ የሚለውን ቡድን የሚታገሉ የመታገሉን ተግባር ስለማጠናከር ጉዳይ እንደሚወያዩ ዛሬ የወጣ የዋይት ሀውስ ቤተ መንግስት መግለጫ ጠቁሟል። የሩዋንዳ የህግ መወሰኛ ምክር ቤት ፕሬዝደንት ፖል ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም በስልጣን ላይ እንዲቆዩ የሚያስችል የህግ መንግስት ማሻሻያ ሀሳብን አጽድቀዋል። ምክር ቤቱ ዛሬ የተሰጠውን ድምፅ ያጸደቀው በሙሉ ድምፅ ነው። የውሳኔው ሀሳብ ብሔራዊ ውሳኔ እንዲሰጥበት ለህዝብ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ ያገኛል ተብሎ ይጠበቃል። እድሜያቸው 58 የሆነው ፕሬዚደንት ካጋሜ ሰራዊታቸው እንደ አውሮፓ አቆጣጠር በ1994 ዓ.ም በሀገሪቱ ሲፈጸም የቆየውን ፍጅት አብቅቶ ጽንፈኛ ሁቶዎችን ከስልጣን ካስወገድበት ጊዜ አንስቶ በስልጣን ላይ እንደሚገኙ የሚታወቅ ነው። አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛ ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ.ም ማብቃት አለበት። ይሁንና አሁን ህገ መንግስቱ እንዲሻሻል በቀረበው የውሳኔ ሀሳብ መሰረት ለሌላ የሰባት አመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለሁለት የአምስት አመታት የስልጣን ጊዜ ሊወዳደሩ ይችላሉ። የሩዋንዳ የህግ መምሪያ ምክር ቤት በያዝነው ወር ቀደም ሲል የውሳኔውን ሀሳብ አጽድቋል። የሩዋንዳ ዲሞክራሲያዊ አረንጓዴ ፓርቲ የተባለው ተቃዋሚ ድርጅት የህገ መንግስቱ ማሻሻያ ለዘላቂ ሰላምና ጸጥታ ተግዳሮት ይሆናል ሲል ነቅፏል። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሩሲያ አውሮፕላን ባለፈው ወር በግብፁ የሲናይ ክልል ላይ ተበታትኖ የወደቀው በአሸባሪዎች ተግባር እንደሆነ የሩሲያ የጸጥታ አገልግሎት ኃላፊ ዛሬ አስታውቀዋል። በአውሮፕላኑ ስብርባሪዎችና ሻንጣዎች ላይ ፈንጂዎች እንደተገኙም አክለው ገልጸዋል። የፌዴራል የጸጥታ አገልግሎት ኃላፊ አሌክሳንደር በርቲኮቭ በተናገሩት መሠረት ፈንጂው በቤት የተሰራ ይመስላል። የሽብር ተግባሩን የፈጸሙትን ሰዎች ሊያስይዝ የሚችል መረጃ ላገኘ የ250 ሚሊዮን ዶላር ሽልማት እንደሚሰጥ የፌዴራሉ የጸጥታ አገልግሎት አስታውቋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተጠያቂውን ክፍል አሳዶ ለማግኘት የቆረጡ መሆናቸውን ገልጸዋል። የሩሲያ አጋሮች ወንጀለኞቹን በመፈለግ ተግባር እንዲረዱም ጥሪ አስተላልፈዋል። ሜትሮጄት የተባለው አውሮፕላን ሻርም ኤልሼህ ከተባለው የግብፅ የመዝናኛ ስፍራ ተነስቶ ወደ ሴንት ፒተርስበርግ ሲያመራ ሲናይ ክልል ላይ ተበታትኖ መውደቁ ይታወሳል። 224 የሚሆኑ የአውሮፕላኑ ተሳፋሪዎች በሙሉ አልቀዋል። እስላማዊ መንግስት ነኝ ከሚለው አሸባሪ ቡድን ጋር ግንኙነት ያለው የአማጽያን ቡድን ለጥቃቱ ኃላፊነት ወስዷል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በፊሊፒንስ መዲና ማኒላ ከመሪዎቹ ጋር ተገናኝተው በተነጋገሩት መሰረት የእስያ ፓሲፊክ አጋር ሀገሮች የባህር ጸጥታ ሁኔታን በማጠናከር ተግባር ለመርዳት ዛሬ ቃል ገብተዋል። የዛሬው ጉብኝቴ የዚህ አካባቢ ባህሮች ጸጥታ እንዲጠበቅና የመርከቦች ዝውውር ነጻነት እንዲኖር ባለው የጋራ ዓላማችን ላይ ያሰምራል ብለዋል። ዋይት ሀውስ በሁለት ዓመታት ጊዜ ውስጥ የሚሰጥ የ259 ሚሊዮን ዶላር አዲስ እርዳታ እንደሚያቀርብ አስታውቋል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ መሪያል ሳሊናስ የኤስያ ፓሲፊክ የምጣኔ ሀብት ብብር የመሪዎች ጉባኤ ከሚካሄድባት ከፊሊፒንስ ዋና ከተማ ማኒላ ያጠናቀረችው አጭር ዘገባ አለ። ቆንጅት ታዬ ታቀርበዋለች። የአሁኑ የፕሬዝደንቱ ጉዞ ዩናይትድ ስቴትስ ከአካባቢው ሀገሮች ጋር የንግድና የጸጥታ ትስስሯን በማጠናከር በክልሉ ያላትን ተሰሚነት ለማጎልበት የያዘችው ጥረት አካል ነው። በጉባኤው ላይ የ21 የክልላዊው ማህበር አባል ሀገሮች መሪዎች ይሳተፋሉ። ፕሬዚደንት ባራክ ኦባማ የፊሊፒንስን የባህር ኃይል በጎበኙበት ወቅት ሀገራቸው ለደቡብ ምስራቅ እስያ አጋሮቿ የማሪታይም ብቃታቸውን በዘመናዊነት ለማሳደግ እንዲረዳ የወጠነችውን በሁለት ዓመታት የሚጠናቀቅ የ250 ሚሊዮን ዶላር አዲስ እቅድ ይፋ አድርገዋል። ይህ ጉብኝቴ የክልሉን የባህር ጸጥታና በባህሩ የመዘዋወር ነጻነትን ለማስከበር ያለንን የጋራ ቁርጠኝነት የሚመሰክር ነው። ራሱን የእስልምና መንግስት ብሎ የሚጠራው ቡድን ፈረንሳይ ፓሪስ ውስጥ ያደረሰው የሽብር ጥቃት በዚህ ጉባኤ አጀንዳ ውስጥ ተካቷል። የአፔክ መሪዎች ስለ ሽብርተኝነትና ስለ ደቀነው ዓለም አቀፍ ስጋት የጋራ መግለጫ ያወጣሉ ተብሎ ይጠበቃል። በመጨረሻም ከሶሪያ ስደተኞች ጋር አውሮፓ የገባ ሰው ፓሪስ ውስጥ ጥቃት ካደረሱት አሸባሪዎች መካከል አንዱ ሆኖ ከተገኘ በኋላ ስደተኞችን የመቀበሉ ጉዳይ መገደብ አለበት የሚሉትን መንግስታት የተባበሩት መንግስታት ድርጅት የስደተኞች አገልግሎት እየነቀፈ ነው። ስደተኞቹን በጥቅል ጥፋተኛ የሚያደርገው አነጋገር እጅግ አሳስቦናል ሲሉ ጄኔቫ ያለው ከፍተኛ የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ቃል አቀባይ አስገንዝበዋል። እንዲህ አይነት ዝንባሌ ለስደተኞች ጥላቻና ፍርሃት አስተዋጽኦ ያደርጋል ብለዋል። አንዳንድ የአውሮፓ ሀገሮች ባለስልጣኖች ተጨማሪ ስደተኞችን የመቀበሉ ተግባር እንዲቆም ጥሪ አድርገዋል። ባለፈው አርብ ፓሪስ ላይ ዘግናኝ ጥቃት ከተከፈተ በኋላ ከአምሳ ዩናይትድ ስቴትስ ክፍለ ግዛቶች አስተዳዳሪዎች ሀያ ሰባት ና በርካታ ለፕሬዝዳንትነት የሚወዳደሩ ሪፑብሊካውያን የፕሬዝደንት ባራክ ኦባማ አስር ሺህ የሚሆኑ ሶሪያውያን ስደተኞችን የመቀበል እቅድ እንዲቆም ወይም እንዲዘገይ ጥሪ አቅርበዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ዜናዎቹን ሰማን። ወደ ኋላ ከሚቀርቡ ዝግጅቶች ለቅምሻ ድንጋጤ፣ ፍርሃት እነዛ አካባቢዎች ብዙ የምንወጣባቸው ቦታዎች ናቸው። ለመብላት፣ ለመጠጣት ብዙ የምንሄድባቸው ቦታዎች ናቸው እና ያው እድለኞች ሆነን በዛ ምሽት እዛ ቦታ አልተገኘንም። ከፓሪስ ነዋሪ ኢትዮጵያውያን አንዱ አሸባሪዎች ስላደረሱት ጥቃት ለቪኦኤ ማምሻውን ከተናገሩት የተቀነጨበ ነው። በአሸባሪዎቹና በመሪያቸው መሀል ያለው የግንኙነት ዘዴ በጣም በጥብቅ የሚሄድ ነው። እነዚህ የሰለጠኑ ናቸው፣ የተማሩ ናቸው፣ ዝግጅት ያደረጉ ናቸው። ሄደው ሲሪያ በየቦታው ሰልጥነው ይመጣሉ፣ የመን ሰልጥነው ይመጣሉ። ዓላማቸውን ሲመርጡ በትልቅ ጥንቃቄ ነው የሚመርጡት። ብዙውን ጊዜ በዚህ በቃ ተግባር ላይ በሚደራጁበት ጊዜ እንደ ፈረንሳይ ያለ መንግስት በቀላሉ ሊያገኛቸውና ሊይዛቸው አይድም። ዶክተር ጳውሎስ ሚልኪያስ ሞንትሪያል፣ ካናዳ የሚገኘው የኮንኮርዲያ ዩኒቨርሲቲ ፕሮፌሰር ናቸው። ስለ ሽብር ፈጠራ ከሰጡን ትንታኔ የተወሰደ ነው የሰማችሁት። በምሽቱ በስፋት ይመለሳሉ። አሁን የዕለቱ አብይ ርዕስ በራያና ቆቦ ልዩ ስሙ መንደፈራ በተባለው አካባቢ የሚኖሩት ገበሬዎች በድርቁ ምክንያት ከደረሰባቸው ረሃብ ለማምለጥ ምግብ የሚገዙት ከብቶቻቸውን እየሸጡ እንደሆነ ይናገራሉ። በአካባቢው በአሁኑ ሰዓት እየጣለ ያለው ዝናብ ዘሩን ይመልስልናል ያሉትን እህል እንዳያበላሽባቸውም ክፉኛ ሰግተዋል። ገበሬዎች ከመንግሥት በቂ የእህል እርዳታ ካላገኘን ለከባድ የረሃብ አደጋ እንጋለጣለን ብለውም ይፈራሉ። በሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ተጠሪ አቶ መሐመድ ያሲን ደግሞ በዞኑ ለ54 ሺህ ሕዝብ የእህል እርዳታ እንደተሰጠና መንግሥት በቂ የእህል ክምችት እንዳለው ይናገራሉ። ግርማይ ገብሩ ዘግቦበታል። ሰላም ነበር። እዚህ ሀገር የተገኛችሁት? አዎ እንግዲህ ክረምቱን ለማየት ክረምቱ ምታዩት፣ የክረምቱ ጉዳይ አሳሳቢ እነሳዘኝ ነው። በቃ ሀገራችን እንዳልነበረ ምራያ ሲባል ዘንድሮ ግን በደንብ አድርጎ እንዲያጋለጠ እና እንኳን አያችሁት ሀገራችን ለማለፍ ፈልጄ ነው። እናመሰግናለን። እንደምን አደራችሁ። ደህና ናችሁ ወይ? ማን ልበል? እየተጫወት እንድንሄድ አብረን እኔ እናው ስሜ ነው ንግስቴ አለሙ ቸኮላ። ወዴት ለመሄድ ነው የቸኮል? ይሄ ወይራ እንጨት ከየት ነው ያመጡት? እንዲያው አጥሬን እየፈለጡ ነው። አቅም የለኝ ሆነ። የሚበላ የሚባል የታጣ ጊዜ እንጨት አጥሩ ምናምኑ። ክረምት እንዴት ነው ዘንድሮ? የለም ክረምት የለም። ኑሮስ እንዴት ነው? በአጠቃላይ ኑሯችሁ እንዴት ነው? ኑሯችንን ማዘንብለን ነው። እን ያለ ነው። ምንም አለን እንግዲህ ዝናብ አሁን ሰጠን፣ እንዘራለን፣ እንበላለን። አዝመራ አቀረብን እና ተርባችኋል፣ ማለት ነው ተርባችኋል እየፈራ ነው። እየፈራ ነው መጣብን እያልን ነው። አይ ብንራበም ቆሎ ስንት ራብ አሳልፈናል ካሁን በፊት። ከዚህ የባሰ ረሃብ ያውቃሉ። በሰባሰባት ነበሩ። ዚ አካባቢ ነበርኩ። እንዴት ነበረ ሰባሰባት? ማ ቅንጨ ይመጣልናን ልጅ ልናስመርጥ እያልነ መንገድ ገብተነ ልጅ ማስመረጥ ማለት ምንድን ነው? እንግዲህ ልጆቹን አይተው ሲያበቁ የከሳል የስጥት ያደረጉናል። ተቀብለን ልጆቻችን ነገር ቤታችንን ዘንድሮስ እንዴት ነው? አይ ዘንድሮ በጣም እስተ አደለ ነው ተመስገን ነው። ግን መጣብን ብለን እየፈራ ነው። እንግዲህ በአማራ ብሔራዊ ክልላዊ መንግስት በሁለት ወረዳዎች በራያ ቆቦና በሀብር ወረዳ ተዘዋውሬ ገበሬዎችን አነጋግሬ ያለውኝ አሁን ደግሞ ወደ ወልዲያ ከተማ መጥቻለሁ። በሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ተጠሪ ጽህፈት ቤት ውስጥ ነው ያለሁት። መሐመድ ያሲን እባላለሁ። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ነው። አሁን የዝናብ እጥረት ያጋጠማቸው ወረዳዎች ተለይተው ይታወቃሉ። በዋነኛነት አራት ቆላማ አካባቢ ያሉ ወረዳዎች ሀብሩ፣ ጉባላፍቶና ራያ ቆቦ ወረዳዎች ላይ እንዲሁም ደግሞ ዳውንት ወረዳ ቆላማ ቀበሌዎች ላይ ጎላ ባለ ሁኔታ ድርቁ ወይም የዝናብ እጥረቱ ተጽዕኖ ያሳደረበት ሁኔታ ነው ያለው። ከእነዚህ ወረዳዎች ወደ 49 ቀበሌዎች በሚሆኑ ላይ የተወሰነ የድርቁ ሁኔታ ተጋላጭነቱ የጨመረበት ሁኔታ ነው የሚስተዋል። በቂ የሆነ ዝግጅት አድርጋችሁ ነበር ከመጀመሪያ ጀምሮ? በመሰረቱ የአየር ንብረት ለውጡ በተለይም የዝናብ መቆራረጥና የዝናብ መቀነስ ቢኖርም ቀደም ሲል የተሰሩ የልማት ስራዎች በተፈጥሮ ሀብት ልማት፣ በሰብል ልማት እንዲሁም ህብረተሰቡን አስተባበሩ በውሃ ማሰባሰብ ስራዎች የተሰሩ ስራዎች ህዝቡ ቀደም ሲል በአደጋ በቀላሉ ሊጋለጥ የማይችል ቁመና ላይ በመገኘቱ በሰው ላይ እየደረሰ እስካሁን ጉዳት የለም። ሰኔና ሐምሌ አካባቢ በእንስሳት ላይ የተወሰነ ተጽዕኖ አሳድሮ ነበር። ያንንም ለመከላከል መንግስት ልዩ ዝግጅት በማድረግ በመኖ አቅርቦት ከዛም ባለፈ የተወሰነ ተጋላጭ ለሆኑ የህብረተሰብ ክፍሎች የምግብ አቅርቦት በማዘጋጀት ቀርቦ ህብረተሰቡ በተረጋጋ ሁኔታ ላይ ይገኛል። አሁን የምግብ አቅርቦቱ የት የት አካባቢ ነው የሚሰጠው? አሁን ለሁሉም ተዳርሷል ብላችሁ ታምናላችሁ? በቂ ክምችት ሳላቸው? አሁን የምግብ አቅርቦት የምናደርገው በመደበኛነት የበልግና የመኸር የሰብል ግምገማዎችን በማካሄድ ነው። በአምስት ወረዳዎች ላይ የምግብ አቅርቦት እየተካሄደ ይገኛል። አሁንም በደረሰው የዝናብ ክረምቱ የዝናብ ችግር ምክንያት በመኸር ተጋላጭ ሊሆኑ የሚችሉ የህብረተሰብ ክፍሎችን በመለየት በአስቸኳይ የምግብ እርዳታ እየቀረበ ያለበት ሁኔታ ነው ያለው። የህዝቡ ቁጥርም ሲታይ በመኸር አሁን ተጋላጭ የሆኑ በአራቱ ወረዳዎች ወደ አምሳ አራት ሺ ለሆነ ህብረተሰብ ክፍል የምግብ አቅርቦት እየቀረበ ነው የሚገኘው። አሁን በአስተማማኝ ሁኔታ ክምችት ያለበት ሁኔታ ነው ያለው። አቶ መሐመድ ያሴን፣ በጣም ነው ማመሰግኖት። አመሰግናለሁ። አሁን ደግሞ ወደ ትንታኔ ክፍለ ጊዜ እናልፋለን። ባለፈው አርብ በፓሪስ የደረሰውን የሽብር ጥቃት ከፈጸሙት አጥፍቶ ጠፊዎች አንዱ የሶሪያ ፓስፖርት የያዘና ባለፈው ወር ግሪስን በጀልባ አቋርጠው ወደ ፈረንሳይና ሌሎች የአውሮፓ ሀገሮች ከዘለቁት ስደተኞች አንዱ መሆኑ ታውቋል። ይህን የምርመራ ውጤት ተከትሎም ቅድሞውኑ በስፋት እያነጋገረ የቆየውን ከቅርብ ወራት ወዲህ ወደ አውሮፓ በከፍተኛ መጠን በሞግረፍ ላይ ያሉትን ስደተኞች አስመልክቶ የተጋጋለ ክርክር ቀስቅሷል። ሄንሪ ሪጉል ከለንደን ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። የፈረንሳይ አቃቢያነ ሕግ በትላንትናው ዕለት ይፋ እንዳደረጉት ከፓሪሱ የፈረንሳይ ብሔራዊ እግር ኳስ ስታዲየም አቅራቢያ ራሱን ያፈነዳው አጥፍቶ ጠፊ የሶሪያ ዜጋ መሆኑ የታመነው አህመድ አልሙሐመድ ነው። የተጭበረበረ መሆኑ የተነገረለት ፓስፖርቱም አስከሬኑ ካረፈበት ስፍራ አቅራቢያ ተገኝተዋል። ቁጥራቸው ሰባ ከሚደርስ ሰዎች በግሪኳ የሌሮስ ደሴት በደረሱበት ወቅት የኢሚግሬሽን ባለሥልጣናት የወሰዱት የጣት አሻራ የእርሱ መሆኑም በምርመራ ተረጋግጧል። በቅርቡ በሚካሄደው የግዛቶች የምርጫ ውድድር አብላጫ ድምፅ እንደሚያገኙ የተተነበየው ቀኝ ዘመሙ የፈረንሳይ ብሔራዊ ፓርቲ መሪ ማሪን ሌፔን La dissémination de ces migrants dans les villages, dans les villes en France አክለውም ጥቃቶቹ በዋና ከተማችን ብቻ ሳይሆን በሌሎች የፈረንሳይ ከተሞችም ጭምር ሊደርሱ ይችላሉ ነው ያሉት። በዚህ የአሸባሪዎች ጥቃት ስጋት ሳቢያ ፖላንድ ከተለያዩ ሀገሮች ፈልሶ የመጡት እነኚህ ስደተኞች የሚሰፍሩበትን ሁኔታ አስመልክቶ በአውሮፓውያን ከተደረሰው ስምምነት ልትወጣ የምትችል መሆኗን ያስጠነቀቀችው። የአውሮፓ ፓርላማ ፕሬዚዳንት ማርቲን ሹልዝ በበኩላቸው ይህን ጥገኝነትና ከለላ ፍለጋ ወደ አውሮፓ የፈለሱ ሰዎች ጉዳይ ከሽብር አደጋና ስጋት ጋር የማገናኘቱ አዝማሚያ ስህተት መሆኑን በመጠቀውም አስጠንቅቀዋል። ጥገኝነት በመሻት የመጡትን በዚህ ወንጀል የጉዳቱ ሰለባ የሆኑትን እንደደረሰባቸው በደል ተጠያቂ ከማድረግ የሚቆጠር ነው። ያ የመጨረሻው እኛ ፈጽመን ልንገኝ የማንችልበት ነገር ነው። የኤዥያ ፓሲፊክ ተቋሟ የጸጥታ ጉዳዮች ተንታኝ አዣን ጎኸል የፓሪሱ አሰቃቂ እልቂት ፈጻሚዎች የአውሮፓ ዜግነት ያላቸው ናቸው እኮ ይላሉ። አይሲስ በምዕራቡ ዓለም የሽብር ጥቃቶችን ማድረስ ከፈለገ ሽብርን ፈልሰው በመጡ በስደተኞች አማካኝነት ማጓጓዝ አያስፈልጋቸውም። ከገዛ ማህበረሰባችን ውስጥ መመልመል ይችላሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጓሪ ቫ ጉሌክ ደግሞ ይሄ በስሜት የሚሰጥ ምላሽ አይበጅም ሲሉ ያስጠነቅቃሉ ና አሁን የሚያስፈልገን የኛን ከለላ የሚሹ ሌሎች ሳይጎዳ አሊያም ሰብአዊ መብታቸውን ሳይጥስ ደህንነታችንን የሚያረጋግጥ አመራር ነው። አሳዛኙ ነገር በዚህ የሚወነጀሉ ሰዎች ይህንኑ መሰል የሽብር ምግባር፣ የኃይል ጥቃቶችና አሰቃቂ በደሎች ሸሽተው የመጡ መሆናቸው ነው። ከሶሪያና ከሌሎች አካባቢዎች እየፈለሰ ወደ አውሮፓ በሚጎርፈው ጥሩ እጅግ የበዛ ሕዝብ ጉዳይ ሳቢያ ከተፈጠረው ውጥረት ለማትረፍ የሚሻ የሚመስለው እስላማዊ ጽንፈኛ ቡድን አይሲስ የአህመድ አልሙሐመድ ማንነት ፈጥኖ የሚደረስበት መሆኑንም አስቀድሞ ያሰበው እና የፈለገውም ይመስላል ሲሉ ትንታኔ ያቀረቡ የደህንነት ጉዳይ አዋቂዎች ግምታቸውን ሰንዝረዋል። ወደ መጨረሻው የትንታኔ ርዕስ እናልፋለን። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አሸባሪዎች ፓሪስን በማጥቃታቸው የጦርነት ሰለባ የሆኑ ስደተኞችን ላለመርዳት ምክንያት እንዳይሆን ጥሪ አቅርበዋል። ሊሳሽላይን ጄኒቫ ከሚገኘው የድርጅቱ ዋና ማዕከል የላከችውን ዘገባ ትዝታ በላቸው ታቀርባለች። አብዛኞቹ ወደ አውሮፓ የሚነግዱ ሰዎች ከጦርነት ህይወታቸውን ለማዳን የሚሸሹ ናቸው ብሏል የመንግስታቱ የስደተኞች መርጃ ድርጅት ዩኤንኤችሲአር። አሸባሪዎች አይደሉም፣ ሌላ የተለመደ የመጓጓዣ ዘዴ ስለሌላቸው ህይወታቸውን ለአደጋ በማጋለጥ የአውሮፓ ባህር ጠረፍ ላይ ለመድረስ ልዩ ልዩ ያልተለመዱ መንገዶችን የሚጠቀሙ ተሰዳጆች እንጂ ብሏል ድርጅቱ። የዩኤን ኤችሲአር ቃል አቀባይ መለሳ ፍለሚንግ አብዛኞቹ የሶሪያ ስደተኞች በፓሪስ ላይ ጥቃት ከጣሉት አይነት ኢሰብዓዊ አሸባሪዎች የሚሸሹ ናቸው ይላሉ። ለዓለም የሶሪያ ስደተኞችን መቀበል እነዚህን አክራሪዎች እንደ ማሸነፍ እንደሚሆን እገምታለሁ። በተለይም ሶሪያውያንን፣ በአጠቃላይ ሙስሊሞችን አልፈልግም፣ አላስተናግድም የሚል ዓለም እንደ አይሲስ ያሉትን አክራሪዎች ለማጠናከር ለፕሮፓጋንዳ ፍጆታ ይውላልና። በርካታ የአውሮፓ ህብረት ሀገሮች የፖለቲካ ጥገኝነት ጥያቄዎችን አንቀበልም እያሉ ነው። አንድ መቶ ስልሳ ሺህ ስደተኞችን በ28ምንቱ የአውሮፓ ህብረት ሀገሮች ውስጥ ከፋፍሎ ለማስፈር የወጣው እቅድ እንዲቆይ እየጠየቁ ነው ተብሏል። የፓሪስ ጥቃትን ተከትሎ አያሌ የዩናይትድ ስቴትስ ክፍለ ግዛት አስተዳዳሪዎችም የሶሪያ ስደተኞችን እንደማይቀበሉ እያሳሰቡ ነው። የተባበሩት መንግሥታት የስደተኞች መርጃ ድርጅት ቃል አቀባይ ሊሳ ፍለሚንግ በግሪክና በኢጣሊያ የስደተኞች መቀበያ በር አገሮች በትክክል የሚሰራ የስደተኝነት ማጣሪያና የምዝገባ ሂደት ስራ ላይ እንዲውል ድርጅቱ ቀደም ብሎ ሲወተውት ነበር ብለዋል። ስደተኞች በአንድ አገር እንዲሰፍሩ የሚደረገው ትክክለኛ የሆነ የማንነት ማጣሪያ ሂደት ከተጠናቀቀ በኋላ ነው ብለዋል። እርግጥ ነው፣ ብዙ የተጭበረበሩ ፓስፖርቶች እየተሰራጩ ስለሆነ ሁኔታዎች ከዚህ የከፉ ሊሆኑ ይችላሉ። ይህም የአሸባሪዎቹ የወንጀል መረብ አካል ስለሆነ ለይቶ ማወቅ የሚቻለው በረቀቀ የምርመራ ዘዴ ብቻ ነው። ስለዚህ ይላል የተባበሩት መንግስታት የስደተኞች መርጃ ድርጅት፣ ስለዚህ ለሶሪያ ስደተኞች በአፋጣኝ ህጋዊ መተላለፊያ መንገድ እንዲዘረጋና በሰፈራ ፕሮግራም አማካይነት ሰብአዊ ጥበቃ እንዲደረግላቸው እርምጃ መወሰድ አለበት ብሏል። እንዲህ አይነቱ እርምጃ አሁን ስደተኞች አማራጭ በማጣት የሚወስዱትን አደገኛ ጉዞና የህገ ወጥ አዘዋዋሪዎችንም በዚህ ሰብአዊ ቀውስ መጠቀም የሚያስቀር ይሆናል ብሏል ድርጅቱ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዳነች ፍሳዬነን እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አሁን አጠር አጠር ያሉ ዜናዎችን ካዳነች አንድ የኢትዮጵያ የቢራ ኩባንያ በሀገሪቱ እየሰፋ በመሄድ ላይ ያለውን የቢራ ገበያ መሰረት በማድረግ የምርቱን ይዘት ለማስፋት ሲል ከሁለት የብሪታንያ ኩባንያዎች ጋር በመተባበር አዲስ የቢራ ፋብሪካ ከፍቷል። ዳሽን ቢራ፣ ቫሳሪ ግሎባል እና ዱዌት ግሩፕ ከተባሉት የብሪታንያ ኩባንያዎች እንዲሁም ጥረት ግሩፕ ከተባለው የኢትዮጵያ ኩባንያ ጋር በመተባበር የቢራ ፋብሪካዎችን የከፈተው ደብረ ብርሃን ከተማ ላይ እንደሆነ ታውቋል። ዳሽን ኢትዮጵያ ውስጥ ግዙፍ ከሚባሉት የቢራ ፋብሪካዎች አንዱ መሆኑ ይታወቃል። የሩዋንዳ ህገ መንግስት መወሰኛ ምክር ቤት የሩዋንዳ የህግ መወሰኛ ምክር ቤት ፕሬዚደንት ፖል ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም በስልጣን እንዲቆዩ የሚያስችል የህገ መንግስት ማሻሻያ ሀሳብን አጽድቋል። ምክር ቤቱ ዛሬ የተሰጠውን ድምፅ ያጸደቀው በሙሉ ድምፅ ነው። የውሳኔው ሀሳብ ብሔራዊ ውሳኔ እንዲሰጥበት ለህዝብ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ ያገኛል ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካ፣ ፈረንሳይና ሌሎች አጋር ሀገሮች እስላማዊ መንግስት ነኝ በሚለው ቡድን ላይ በሚወስዱት ቀጣይ እርምጃ ከበፊቱ የከፋ ጫና እንደሚደርስበት ገልጸዋል። አሸባሪ ቡድን ፓሪስ ላይ ለተፈጸሙት ጥቃቶች ኃላፊነት እንደወሰደ የሚታወቅ ነው። የሩሲያ አይሮፕላን ባለፈው ወር በግብጹ የሲናይ ክልል ላይ ተበታትኖ የወደቀው በአሸባሪዎች ተግባር እንደሆነ የሩሲያ የጸጥታ አገልግሎት ኃላፊ ዛሬ አስታውቀዋል። በአይሮፕላኑ ስብርባሪዎችና ሻንጣዎች ላይ ፈንጂዎች እንደተገኙ አክለው ገልጸዋል። የፌዴራል ጸጥታ አገልግሎት ኃላፊ አሌክሳንደር በርቲንስኮቭ በተናገሩት መሰረት ፈንጂው በቤት የተሰራ ይመስላል። አዳነችን ለዜናዎቹ አመሰግናለሁ። አድማጮች፣ ወደ ሁለተኛው አጋማሽ ቅንብሮቻችን በሙዚቃ እንሸጋገራለን። ጀሚላ በአህመድ አማን

ደቂቃው እንደተደሰታችሁ ተስፋ አደርጋለሁ። የተከበራችሁ አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ወደ ቀዳሚው ርዕስ ስናልፍ የእስላማዊ መንግስት ቡድን ሽብርተኞች እንቅስቃሴዎቻቸውን ከኢራቅና ከሶሪያ ውጪ የሚያስፋፉበትን አዲስ ስልት እያወጡ ናቸው ሲሉ የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ ዲሬክተር ዛሬ አስታውቀዋል። በሌላ በኩል ደግሞ የሽብር ድርጅቶችና መረቦች ተፈጥሮና የእንቅስቃሴዎቻቸው አይነት ለሚያደርሷቸው ጥቃቶች የተመቸ ሁኔታ እንደሚፈጥርላቸው በሽብርና በዓለም አቀፍ ግንኙነቶች ላይ የሚሰሩት ኢትዮጵያዊ ተመራማሪ ፕሮፌሰር ጳውሎስ ሚልኪያስ ለቪኦኤ በሰጡት ትንተና አብራርተዋል። ፓሪስ ውስጥ የሚገኙ ኢትዮጵያውያን ያለፈው አርብ የሽብር ጥቃቶች ከተካሄዱባቸው አካባቢዎች በየትኛውም ስፍራ መቼም ሊገኙ ይችሉ እንደነበር አንድ እዚያው ያሉ ኢትዮጵያዊም ገልጸውልናል። ሰሎሞን አባተ ተከታዩን አዘጋጅቷል። የእስላማዊ መንግሥት ቡድን የአይሲል የግድያ መስኮች ከእንግዲህ ኢራቅና ሶሪያ ብቻ አይደሉም ብለዋል የአሜሪካው የስለላ ድርጅት ሲአይኤ ዳይሬክተር ጃን ብሬናን። ዳይሬክተሩ ዛሬ ዋሽንግተን በሚገኘው የዓለም አቀፍና ስልታዊ ጥናቶች ተቋም ውስጥ ሲናገሩ እነዚያ የአይሲል የሽብር አድማሶች በሶሪያና በኢራቅ አካባቢና አቅራቢያ ያሉ ሀገሮች ብቻም እንዳልሆኑ በአጽንዖት አስገንዝበዋል። አይሲል ለግድያ የሚጠቀምበትን የውጭ አጀንዳውን ተግባራዊ እያደረገ ነው። በአይሲል የተደቀነው ክስተት ዓለም ታይቶ በማይታወቅ ሁኔታ እንዲተባበርና ጥረቱን እንዲያቀናጅ ያስገድዳል። ትብብሩ በመረጃ ልውውጥ፣ በጋራ የሚካሄዱ እንቅስቃሴዎች፣ በሕግ አፈጻጸም፣ በወታደራዊ ዘመቻዎች፣ በዲፕሎማሲ መስኮች መጠናከር ያለበት ነው። አይስል የፈጠረው ስጋት እንዲህ አይነቱን ምላሽ ይጠይቃል። የፓሪስ ጥቃት ለብዙ ወራት ሲቀናበር የቆየ እንደሆነ በግልጽ ይታያል፣ ያሉት ብሬናን ሰሞኑን ቤይሩት ውስጥ የተካሄደውን ጥቃት ሲናይ በረሃ ውስጥ 224 መንገደኞችን አሳፍሮ በመብረር ላይ የነበረውን የሩሲያ አውሮፕላን አድጋ የመሳሰሉ ጥቃቶችን ጠቃቅሰዋል። የእነዚህን አሳዛኝ አደጋዎች አድራሾች ፍንጮችን ለማረጋገጥ እየጠበቅን ቢሆንም በሃይማኖት ሽፋን የወደቀ ምግባር የሚያራምዱት ሰው ጠልን ነፍሰ ገዳዮች ስብስብ የሆነውን ድርጅት የአይሲልን አሻራዎች ሽታ የያዙ ናቸው። ዩናይትድ ስቴትስ በአይሲል የተደቀነውን ስጋት አጣጥላ እንደማታየው ብሬናን አስታውቀዋል። ይህ በእንዲህ እንዳለ ያለፈው አርብ አደጋ በደረሰ ጊዜና ከዚያም ወዲህ ፈረንሳይ ውስጥ የሚኖሩ ኢትዮጵያውያን የሚገኙበትን ሁኔታ ለመጠያየቅ እየሞከርን ነው። ለዚህ ምሽት አንዱን አግኝቻ አነጋግሬ አለሁ ፓሪስ ነበርኩኝ። የኳስ ማታ ምሽት ስለነበረ ጓደኞቻችን ቤት ተሰብስበን ኳስ እያየን ነበረ። የጀርመንና የፈረንሳይን ጨዋታ ማለት ነው። የጀርመንና የፈረንሳይን ጨዋታ ምን ያህል ትርቁ ነበር? ችግሩ ከተፈጠረባቸው አካባቢዎች ሬስቶራንት ቁጭ ብለው ከተገደሉ ሰዎች ከሬስቶራንቱ ከሬስቶራንቱ ሀያ ደቂቃ አካባቢ ነበር። እንዴት ሰማችሁ ሁኔታው መፈጠሩ? በአጋጣሚ ያው ኳስ እያየን ሌላም ኢንተርናሽናል ጌም ስለነበር ቢቢሲ ላይ ውጤት ለማየት ቢቢሲ ላይ ልክ ስንሄድ ነው በአጋጣሚ ሰበር ዜናውን ያየ ነው። ያው ከዛ በኋላ አትሞስፌሩም ተለዋወጠ። ሰው ሁሉ ቤተሰብ ጋር ጓደኛ ጋር መደወል ወጥታችሁ ነበረ ከቤት? ከዛ በኋላ ኖ ኖ። ከዛ በኋላ ሰውም ደንግጦ ነበር። ፖሊስም የሰጠው መልእክት ከቤት እንዳንወጣ ስለነበር በነበርንበት ቦታ የቀረ ነው። ምን ተሰማችሁ ለመሆኑ ያ ዜና ሲሰማ? ድንጋጤ፣ ፍርሀት እነዚ አካባቢዎች ብዙ የምንወጣባቸው ቦታዎች ናቸው፣ ለመብላት፣ ለመጠጣት ብዙ የምንሄድባቸው ቦታዎች ናቸው እና ያው እድለኞች ሆነን በዛ ምሽት እዛ ቦታ አልተገኘንም እንጂ ልትገኙ ትችሉ ነበር፣ በማንኛውም አጋጣሚ ማለት ነው አ እሱ ነው የሚያስፈራው የበለጠ፣ ምክንያቱም ያው ኮንሰርት ቦታ ነው፣ ስቴዲየም ነው፣ ሬስቶራንት ነው፣ ስለዚህ ማንኛውም ሰው ሊያልፍበት የሚችሉ ቦታዎች ናቸው እንዴት ነው የፈረንሳይ አሁን በእነዚህ አመቶች ውስጥ የተለዋወጠ የምታዩት ነገር አለ የፈረንሳይ የኑሮ ሁኔታ ደህንነቷ የሰው ግንኙነት የተቀያየረ ነገር አለ በፊት ከነበረው ጀኖሪ ላይም የነበረው ጥቃት አሁንም በሚፈጠረው ጥቃት ሰው በተቻለ መጠን ለዚህ ጥቃቶች መመለስ የሚፈልገው ኑሮውን በተቻለ መጠን ኖርማል በሆነ ሁኔታ እየኖሩ ለማሳየት ስለሆነ ይሄን ያህል ለውጥ አላየንም። ያው ነገሮች አርብ የተፈጠሩት ጥቃቶች ሴኪሪቲ ዋይዝ የሚለውጡት ነገሮች ይኖራሉ። ትራንስፖርት ላይ ለምሳሌ ወታደሮች በብዛት እናያለን፣ ፖሊሶች፣ ሴኪሪቲ ቼክ በየቦታው በየመስሪያ ቤቱ ሞር ሴኪሪቲ ቼክ አለ፣ ፍተሻዎች የመሳሰሉ ነገሮች ማለት ነው። ፍተሻዎች አሉ። በየባቡር ጣቢያው ለምሳሌ ፖሊስ ብቻ ሳይሆን ወታደር ነው ለሴኪሪቲ የሚዞሩት። እዛ የሚኖሩ የውጭ ሰዎችና የሀገሬው ነባሩ ፈረንሳዊስ እንዴት ነው ግንኙነታቸው? በስደት የሚኖሩ ወይም በትምህርት ወይም በስራ ከሌላ ሀገር መጥተው እዛ የሚኖሩ ሰዎች ምንድን ነው የሚያስቡት ፈረንሳውያን? እንዴት መሰለ እንደዚህ ጄኔራላይዝ አድርጌ መናገር ይከብደኛል። ኤክስፒሪንስ ግን ልንገርህ የኔ ኤክስፒሪንስ ላጫውት እችላለሁ። እኔ ያው ለትምህርት ነው የመጣሁት እዚህ ሀገር። ከዛ በኋላ ትምህርት ከጨረስኩ በኋላ ስራ ጀምሬ ነው የምኖረው። ስለዚህ ከዚህ ሀገር ዜግ ከፈረንሳዮች ጋር ያለኝ ግንኙነት ጥሩ ነው ብዬ ገምታለሁ። ከዛ በኋላ ሌላ ሰው ብትጠይቅ ግን እንደዚህ አይነት ከከተማው ወይ ከሀገሪቷ ሶሳይቲ ጋር በደንብ ካልቸር ዋይዝ ኢንተግሬት ያላረገ ሰው እነሱ እነሱ መጥፎ ስሜት ሊሰማቸው ይችላሉ። ፐርሰናሊ እኔ ይሄን ያህል ችግር አለ ብዬ የሚገምተው ነገር የለም። ፈረንሳይ ላይ እንደዚህ አይነት ጥቃት መፈጸሙ በነጻው ዓለም ላይ ሊጥል ይችላል ብለው የሚያስቡት ነገር አለ። አሁን ከሚታየው ሁኔታ የአርብ ጥቃት ለየት የሚያደርገው ነገር ከሌሎቹ ጥቃት አይሁዶችን ለማጥቃት አይደለም አረቦችን ለማጥቃት አይደለም ጥቁሮችን ለማጥቃት አይደለም ማንኛውንም ሰው ለመግደል የተነሱ አይነት ሰዎች ስለሆኑ እሱ እሱ የበለጠ ህዝቡ ላይ የሴኪሪቲ ፍርሀት ይፈጥራል ፓሪስ የተፈጸሙት ነገሮች ነገ ለንደን ሊፈጠሩ ይችላሉ ወይም ኒውዮርክ ስለዚህ በተቻለ መጠን ሰው የሚጠነቀቅ ይመስለኛል ከዛ በተረፈ ይህን ያህል ለውጥ ይኖራል ብዬም አልገምትም ስንት ኢትዮጵያውያን አሉ ፓሪስ ውስጥ የሚኖሩ? እንደው በግምት የሚታወቅ ነገር ካለ ቁጥር ዋይዝ ነግረታልሽም። ያው የሚገርመው ነገር እንደ ኢትዮጵያዊ ፓሪስ ነዋሪ፣ ኖርማሊ እንደዚህ አይነት ከባድ ጥቃት ሲኖር ኤምባሲ ደውሎ ቼክ ያደርጋል። እድለኛ አልነበርንም፣ ኤምባሲያችን አልደወለም። ግን እሱ ችግር የለውም በጣም ትልቅ ኮሚኒቲ የለም ከለንደን ጋር ስናመዛዝነው ወይ ፍራንክፈርት አኳያ። እሺ ስለዚህ የኢትዮጵያ ኤምባሲ ስለ ሁኔታችሁ ስለምናችሁም ብዙ የጠያየቀው ነገር የለም ማለት ነው። እውነት ፓሪስ ያለው የኢትዮጵያ ኤምባሲ ስለ ዜጎቹ ጉዳይ ምን እያደረገ ይሆን ለመጠየቅ ወደ ኤምባሲው ደውዬ ነበር። የፕሬስም ይሁን የሕዝብ ዲፕሎማሲ ባለሥልጣናትን ማግኘት አልቻልኩም። መልእክት ሪሴፕሽኒስት ዘምን እንዳኑር ያለሁ ጥያቄዎቼን በኢሜልም ልክ ያለሁ መልስ ካገኘሁ ወደ እናንተው ይዤ መለሳለሁ። ለመሆኑ ይህ የሽብር አድራጎት እንዲህ የተስፋፋውና በተለይ የዲሞክራሲ ምልክት የሆኑትን ያደጉ ሀገሮች እያጠቃ ያለው በሥርዓቱ ድክመት ወይስ በሽብር ቡድኖቹና መረቦቻቸው ጥንካሬ? ሞንሪያል ካናዳ የሚገኘው ኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑት ዶክተር ጳውሎስ ሚልኪያስ የዘመኑን ሁኔታ እንዲተነትኑልኝ ጠይቄያቸዋለሁ። ሁለተኛው ያይላል ይላሉ ፕሮፌሰር ጳውሎስ፣ እነዚህ ጂሃዲስቶቹ ሲነቃነቁ ዘዴ አላቸው። ዘዴያቸው በጣም የተራቀቀ ነው እና በቀላሉ የሚመታ አይደለም። በዚህ ምክንያት ነው ብዙ ሰዎች እንዴ፣ በአንድ አመት እንኳ ሳይሞላ እነሱ ምን ሲያደርጉ ነበር፣ እስካሁን ድረስ እንዴት ለማክሸፍ አልቻሉም? የሚሉት ችግራቸው ስላላወቁ ነው። ለምሳሌ ዘዴያቸው ሳይታወቁ ከአንዱ ሀገር ወደ ሌላው ሀገር መሸጋገር ነው። ከፈረንሳይ ሀገር ሁሉ ወደ መካከለኛ ምስራቅ ሄደው ሲሪያ ሄደው ተዋግተው የተመለሱ አሉ። ደግሞ መርሳት የሌለብህ ምንድን ነው? ፈረንሳይ ዴሞክራሲ ሀገር ዴሞክራሲ ያለበት ነው፣ ህዝበ መንግስት ያለበት ሀገር ስለሆነ ዝም ብሎ በገፍ ሰውን ይዘው እስር ቤት አስገብተው እንትን የሚያደርጉ አይደለም አሁን አሜሪካን እንኳን በዚህ በጓንታናሞ አስሮ ብዙ ጥያቄ ውስጥ አስገብቶ ሞክረዋል እንትን ለማድረግ ከዚህ ከዘጠኝ አስራ አንድ ሽብር በኋላ ከመስከረም በዛ ኤግዛክትሊ ያው እና ይሄንን የማያደርጉ በዴሞክራሲ የሚያምኑ ኖ ታውቃለህ የእነሱ አብዮት በአስራ ሰባት መቶ ሰማንያ ዘጠኝ የተደረገው ራሱ ሰው ልጅ እኩልነት በዚህ ሁሉ ላይ የተመሰረተ ስለሆነ የፈረንሳይ አብዮት ማለት ነው። የነሱ ሶስቱ መሰረታዊ የሆኑ ዋልታዎች ያሉት ዋልታዎች አሉ። እነዚህ እንትን ሰው ዝም ብሎ በኃይል ሄደው ሰዎቹን ጎልጉሎ ለማውጣት አይችሉም እና ከአንዱ አገር ወደ አንዱ ሀገር ሲነቃነቁ መብታቸውን ለመከልከል በጣም አስቸጋሪ ነው ለነሱ እና አንዳንዶቹን ይከታተሏቸዋል፣ ግን በሙሉ ሊያውቋቸው አይችሉም ደግሞ የሚያስፈልጋቸው ህጋዊ ወይም በምስጢር የተሰራ ሰነድ ምን እንደዚህ አይነት ነገር ይዘው ነው የሚሄዱት። ለምሳሌ ህጋዊ የሆነ ፓስፖርት ይዘው ደግሞ በጥበብ የተደራጀ የተዘጋጀ ሰነድ ምናምን ይዘው ነው የሚነቃነቁት። ያን ሁሉ ይዘው በሚሄዱበት ጊዜ አንዳንዶቹን ይዟቸዋል። አንዳንዶቹን ግን ያሳልፋቸዋል። ትንሽ ሲጠረጥሩ መቼም ሰውን አናስቸግርም ብለው ከሀገር ከወጡ በኋላ ደግሞ የሽብርተኝነት ድርጅታቸውን በምስጢር ማዘጋጀት ነው የሚሰሩት። እንግዲህ በዚህ ምክንያት አየህ፣ እነሱን ተከታትሎ ለማግኘት ብዙ ሺ ናቸው። እንግዲህ እዛ ያሉት ደግሞ አንተንኳ እንደምታውቀው ድሮ ጊዜ እንግዲህ ፈረንሳዮች ብዙዎቹን የመካከለኛ ምስራቅ ሀገሮችን ሲገዙ ስለነበረ ብዙ ስደተኞች ከዛ ይመጡ አሉ። የሙስሊም ሰዎች ማለት ነው። እና እነሱን ራሳቸው ልክ እንደ ፈረንሳይ ሰዎች ስለማያቸው እና በዛ ሁኔታ ስለሚይዟቸው ጥርጣሬ ውስጥ ለማስገባት ያስቸግራቸዋል እርምጃ የሚወስዱበት ባቀዱት አገር የሚቆዩ ከሆነ እነዚህ ሽብርተኞች ገንዘብ ምናምን ሁሉ ያገኛሉ፣ ከውጭ ይመጣላቸዋል። ይህ አዋላ የሚሉት በሚል ያልፈላቸዋል። ቤት ይከራያሉ፣ መኪና ይከራያሉ። አሁን ኢትዮጵያ ውስጥ ያኔ ሞክረው የተነበረ እነዛ የተያዙት እዛ ቤት ውስጥ ገብተው እርምጃ ለመውሰድ ሲሉ ነው ያፈነዱባቸው። እነሱ እንኳ በራሳቸው ራሳቸውን ያፈነዱ ይላሉ ግን እኔ በማምነው በልዩ ሁኔታ የተደረገ ይመስለኛል። አይደለም ብለው ነው የሚያምኑት ነው። እና ይሄ አይነት ነገር ብዙ ጥበብ አስፈልገዋል። ያንን ሁሉ አድርገው ነው ምንትን የሚድሩት እንግዲህ። ብዙ ሺህ ሰው ሲሆኑ እነዚህን ሰዎች በምን ሁኔታ እንደሚከታተሉ ነው የሚያስቸግረው። በአሸባሪዎቹና በመሪያቸው መሀል ያለው የግንኙነት ዘዴም እንደዚሁ በጣም በጥብቅ የሚሄድ ነው። እነዚህ የሰለጠኑ ናቸው፣ የተማሩ ናቸው፣ ዝግጅት ያደረጉ ናቸው። ሄደው ሲሪያ በየቦታው ሰልጥነው ይመጣሉ፣ የመን ሰልጥነው ይመጣሉ። አላማቸውን ሲመርጡ በትልቅ ጥንቃቄ ነው የሚመርጡት። ብዙውን ጊዜ በዚህ በቃ ተግባር ላይ በሚደራጁበት ጊዜ እንደ ፈረንሳይ ያለ መንግስት በቀላሉ ሊያገኛቸውና ሊይዛቸው አይደለም። በድብቅ የጦር መሳሪያ የፈንጂ ንጥረ ነገሮችን እንኳ ለምሳሌ ለማግኘት እነሱ ራሳቸው ጎበዝ ስለሆኑ፣ ግንኙነት ስላላቸው ከሌሎች ወዳጆቻቸው ወይም እነሱ ልክ እንደነሱ እንኳ አክራሪና ሽብርተኛም ባይሆኑ በሙስልምነታቸው ከእነሱ ጋር ከሚሰሩ በእነሱን እየተጠቀሙ እነዛ ነገሮች ያገኛሉ። መሳሪያ ገዝተው አሁን ለምሳሌ ክላሽነኮቭ ነበር የተጠቀሙት። እነዚህ ክላሽነኮቭ መሳሪያ አሜሪካማ እንዲያውም ቀላል ነው፣ ያው እንደምታውቀው የራይፈል አሶሲሽን ውስጥ ካለ ድረስ መሳሪያውን በሽበሽ ነው። ምንም ጣጣ የለው። እዛም ደግሞ ምንም ቢሆን እንደዚህም እንኳን እንደ አሜሪካ እንደ በጣም ሰፊ የሆነ ገበያ ባይኖረው በኮንስቲቱሽኑ ተጠቅመው እንደ ልብ የሚሆን ባይሆንም ኖረው መሳሪያ ማግኘት አቀታቸው እና ያን መሳሪያ ይዘው ነው እንግዲህ ቦምቡንም፣ ክላሽንኮቡን እነዚህም በመሳሪያ ይዘው ነው በሙሉ እንትን ያደረጉት እና ይህን ሁሉ እርምጃ ሲወስደው ደግሞ ኢላማ ለመምታት እንግዲህ መንቀሳቀስ በጣም በጥንቃቄ የሚያደርጉ ስለሆነ እነዚህን ሰዎች ለመያዝ ያስቸግራቸዋል። አየህ ስንት ሺህ ሰው ሲሆኑ የእነሱ የሽብር ጠባቂዎች የደህንነት ጠባቂዎቹ ከነሱ እጅ በቃ እንትን ለማድረግ አይችሉም። እንዳልኩ የዴሞክራሲ ሀገር ስለሆነ ፈረንሳይ እንደዚህ በቀላሉ አፍነው ይዘው አሰቃይተው ሊያወጣጧቸው አይሞክሩም። በዚህ ምክንያት ነው ምናልባት ከእንግዲህ ወዲያ የተለየ አቋቋም ይኖራቸው አያዜ የሆናቸው። አሁን በሲሪያ ሙሉ ጦርነቱን እያፋፋመ ሄደዋል። ምናልባት ወታደርም ሊልኩ ይችላሉ። በሀገር ውስጥም ደግሞ እስካሁን ድረስ እንግዲህ ዝም ብለን ያሳልፍ ነው እንትተን ጸጥታችን መጠበቅ አለብን ብሎ እርምጃ ሊወስዱ ይችላሉ እና ይሄ ነው ይህን እንደዚህ በቀላሉ በአንድ ዓመት በማይሞላበት ጊዜ ውስጥ እንደገና መጥተው ይህንን አይነት ሽብር የፈጠሩት ማለት ነው። አሁን ፕሮፌሰር ጳውሎስ እንግዲህ ይችን ጉዳይ ካነሱ አይቀር እዚሁ ጨርሰና ትንለፍና በብዙ የነጻና ክፍት ማህበረሰብ በሚባሉ ሀገሮች ውስጥ ዲሞክራሲ በተስፋፈባቸውና እንደውም የዲሞክራሲ ተምሳሌት በሆኑ ሀገሮች ውስጥ ነው እንዲህ አይነት ስጋቶች አሁን በጣም ተስፋፍተው ያሉትና፣ እንደውም አሁን እርሶ ያነሱት ስጋት በግልጽ እየተንጸባረቀ ነው ራሳቸው የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ህገ መንግስቱ መቀየር አለበት የሚል መልእክት እያስተላለፉ ነው። አሁን ሽብር ፈጠራን ለመቋቋም ሲባል ፈረንሳይ የአስቸኳይ ጊዜ ሁኔታ አውጃለች፣ በመላ ሀገሩ ድንበሮቿን ዘግታለች። እንዲህ አይነት የነጻነት ሀገር ውስጥ እንዲህ አይነት ቆንጠጥ የሚያደርግ እርምጃ እየተወሰደ መምጣቱ ሽብር ፈጠራ የህይወታችንን እየለወጠው ነው ማለት ነው። በዓለም አቀፍ ደረጃ እና እርስ ይሄንን ተከታትለዋል፣ ይሄንን ታዝበዋል። ግልጽ ነው፣ የታወቀ ነው መቸም እና ወደዛ እንሄዳለንስ የሚል ሀሳብና ስጋት ይኖረታል እንደ እየሄደ ነው እንጂ። ከፕሮፌሰር ጳውሎስ ጋር ያደረግኩት ውይይት ሰፊና ዙሪያ ገብ ነው። በሌላ ክፍል ቀሪውን ይዤ እመለሳለሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ግን ሙሉውን ውይይት ማግኘት ትችላላችሁ። በነገራችን ላይ ፓሪስ ወይም ሌሎች ከተሞችና አካባቢዎች ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያ እየደወላችሁ ያላችሁበትን ሁኔታ ግለጹልን፣ አስተያየቶቻችሁን ስጡን። በስልክ 202 205 9942 የውስጥ መስመር 14 በኢሜላችን ሆርን አት ቪኦኤ ኒውስ ዶት ኮም በፌስቡካችን ቪኦኤ አምሃሪክ መሳተፍ ትችላላችሁ። ለዛሬ ፕሮፌሰር ጳውሎስ ሚልኪያስንና የፓሪሱን ነዋሪ እንግዳዬን አቶ ሳሙኤልን ከልብ አመሰግናለሁ። ጤና ይስጥልኝ። እኛም ሰለሞን አባትን ለዘገባው እናመሰግናለን። አድማጮች፣ እዚህ ገደማ የፕሮግራም ማሳሰብ ያለን። ይሄ እኮ በህገ መንግስት የተቀመጠ ነው። መጀመሪያውኑም ጥያቄው ሲጀመር ቅማንት የሚባል የለም ተብሎ ከህዝብ ቆጠራ 1997 ዓ ም ተከለሉ። እስከዛ ጊዜ ድረስ ከዛሬ በምናውቀው ቅማንት ራሱን ችሎ ሲቆጠር የኖረ ህዝብ ነው። ግን በ1997 ዓመት በምን ሁኔታ እንደሆነ ሳይታወቅ ከህዝብ ቆጠራ ተገለሉ። ለምንድን ነው እኛ አለን እንጂ ቅማንት አለን ብለው ነው እንግዲህ ህዝቡ የተነሳው ልክ አገው እንዳደረገው፣ ኦሮሞው እንዳደረገው ጉራጌው እንዳደረገው ህዝብ እንዳደረገው አይነት ጥያቄ ሆኑ ጠየቁት። በኢትዮጵያዊነቱ በጣም የሚኮራና እድሜ ልኩ ዋጋ የኖረ ነው ቅማ ህገ መንግስቱ በሚፈቅደው ለሌላው የተሰጠው ድል ለእኛ የሚሰጥ ነው። ጦር አዝምተው በየቤታቸው እርጉዞቹን ቤታቸው በጩቤ በመጥረቢያ ህጻናቶቹን እኔ ዘመዶቼ ሁሉ ነው ያለቁ አንድ ሰፈር ላይ በጣም የሚያሳዝን ሁኔታ ያልጎቶቼ ልጆች በሙሉ አካባቢ ዘመድ ነው። አበባ ተፈሪ የተባሉ እዚህ ዩናይትድ ስቴትስ የሲያትል ዋሽንግተን ነዋሪ ሲሆኑ ከጎንደር የቅማንት ተወላጅ ነኝ ብለዋል። በህገ መንግስቱ አንቀጽ 39 መሠረት፣ ለሌሎቹ እንደተደረገ ሁሉ የቅማንት ህዝብም የማንነት ጥያቄ ቢያነሳ መልሱ ግድያ፣ አፈና፣ የልጆች ትምህርት ቤት መዝጋት፣ ሴቶችን አስገድዶ መድፈር ሆነ ይላሉ። ወይዘሮ አበባና ሌሎች በርካታ የቅማንት ተወላጆች ነን የሚሉ ከዚህ ከዩናይትድ ስቴትስም ከኢትዮጵያም ክሳቸው ምን ያህል ትክክል ነው? መንግስት ከሚሰጠው መልስ ጋር ዝግጅቱን ነገ ለማቅረብ እንሞክራለን። አድማጮች፣ ይህ ፕሮግራም የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሐኪምዎን ይጠይቁ፣ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም የመጀመሪያ ክፍል ነው። ይዞ የቀረበው ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ህክምና ጥናትና ምርምር ሥራ ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታት በጎንደር የህክምና ትምህርት ቤት በመምህርነት አገልግለዋል። የፕሮግራሙ አዘጋጅ አቅራቢና አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ ዶክተር ወርቃየፍ ከበደ በቅድሚያ ያለ ጊዜው አመሰግናለሁ። አመሰግናለሁ እኔም። ቀደም ባሉት ሁለት ፕሮግራሞች ኮርኒያል አልሰር በመባል የሚታወቀውን የአይን መስታወት መጫርን በተመለከተ በሁለት ተከታታይ ክፍሎች አቅርበናል። ከበርካታ አድማጮች የደረሰን ጥያቄ የስኳር በሽታና የአይን ብርሃንን እስከ ማጣት የሚያደርስ ችግሮችን የሚመለከቱ ናቸው። በቅድሚያ ጠቅለል ባለመልኩ ሊታይ የሚችል ጥያቄ ባስቀድም የአይን ብርሃንን ማጣትና ስኳር በምን ይገናኛሉ? እንዴት አድርገው ነው የስኳር ህመም የአይን ብርሃንን እስከ ማጣት የሚያደርስ ወይም ሌሎች የጉዳት አይነቶችን በአይን ላይ ሊያደርስ የሚችለው? አመሰግናለሁ አሉላ። ትክክል ነው። ስኳር በሽታ በጣም ከሚያጠቅታቸው የሰውነታችን ክፍሎች አንዱ አይናችን ነው። እይታችንም እንዲቀንስ ያደርጋል። ይህ ለምን ይሆናል፣ አይናችን ላይ ለምን ጉዳት ይደርሳል የሚለውን ነገር ለመመለስ በመጀመሪያ እንደዚህም ብለን ጠቅለል ባለ ሁኔታ የስኳር በሽታ ባህሪ ብናይ ይህን አይን ላይ የሚያመጣውን ጉዳት ከአይንም ሌላ አካሎቻችን የሚጎዳበትን ነገር ለመረዳት ያስችላል ብዬ ገምታለሁ እና በመሰረቱ ስኳር በሽታ ከባህሪው ብዙዎቻችን እንደምናውቀው ሰውነታችን ውስጥ ያለ የኃይል ምንጭ የሆነው ጉልኮስ የምንለው ነገር መብዛት ነው። ይህ ነገር ለምን ይሆናል? ጉልኮስ ሰሁን በደባችን በዛ ስኳር በሽተኛ ላይ ብለን ያል እንደሆነ ምንድን ነው? ሰውነታችን ለሚሰራው ስራ የሀይል አቅርቦት ያስፈልገዋል። ይህን የሀይል አቅርቦት ደግሞ የሚያገኘው ከምንመገበው ምግብ ነው። የምንመገባቸው ምግቦች ውስጥ ሀይል ሰጪ የምንላቸው አሉ። እነዚህ በሰውነታችን ተፈጭተው ተደራይተው ወደ መጨረሻ ለሀይል አጠቃቀም እንዲውል የሚደርስበት ደረጃ ላይ ግሉኮስን ነው የሚሆነው። እንግዲህ ይሄ ግሉኮስ ወደ ደማችን ይገባል። ከደማችን ተነስቶ ነው እንግዲህ ወደ እያንዳንዱ የአካላችን ክፍል መዳረስ አለበት። ይህ እንዲሆን በመሰረታዊ ደረጃ ምን መሆን አለበት? ምን ያስፈልጋል? ከሰውነታችን ክፍል አንዱ የሆነው ጣፊያችን ወይም ፓንክሪያስ የሚያምነጨው ሆርሞን አለ፣ ኢንሱሊን የምንለው። ይህ ኢንሱሊን ምንድን ነው ስራው? ይህን ደም ውስጥ ያለውን ግሉኮስ የሀይል ምንጭ ሆነውን ከደም ወጥቶ ወደ እያንዳንዱ ሰውነት አካላችን እንዲገባ እንደ ቁልፍ ሆኖ የሚያገለግል ሆርሞን ነው ኢንሱሊን። ስኳር በሽተኛ ላይ ምንድን ነው የሚሆነው? አንድ ይሄ ኢንሱሊን በበቂ መጠን አይመነጭም። ወይም እንደው በተወሰነ መጠን እንኳን ቢመነጭ ዋናው ስራውን ግሉኮሱን ከደም ስራችን አውጥቶ ወደ ሰውነት እንዲገባ የሚያደርገውን ስራም በአግባቡ ላይሰራ ይችላል። በዚህ ምክንያት ኢንሱሊን ይህን ስራውን መስራት ባለመቻሉ ጉልኮስ በደማችን እየተከማቸ እየጨመረ ይሄዳል። እንዳልኩት ይህ ጉልኮስ ያለው ደም ውስጥ ነው። ደም ደግሞ በደም ስራችን ወደ ሁሉ የሰውነታችን አካል ይደርሳል። አሁን ስኳር በሽተኛ ላይ እንግዲህ ይህ ከፍተኛ ጉልኮስ ያለው ደም ነው በየሰውነታችን ላይ ይደረሳል እና በአግባቡ ወደ ውስጥ ገብቶ ወደ ኃይል መለወጥ ባለመቻሉ እየቆየ ለመሄድ ቁጥር ጉልኮሱ በርክቶ ደም ውስጥ በቆየ እና ጊዜ ባለፈ ቁጥር የደም ስሩን ግርግዳዎች እየጎዳ ይሄዳሉ። ደም ውስጥ ያሉት ሴሎች አሉ። በርከት ያሉ ሴሎች ቀየ ደም ሴሎቻችን መጨ ደም ሴሎቻችን በደም መርጋት ላይ ሊቆጣጠሩ የሚችሉ ፕላትሌት የምንላቸዋሉ። እነዚህ በዚህ ስኳር በሞላበት ደም ውስጥ በሚዘዋወሩበት ጊዜ እስበር፣ መያያዝ፣ መጣበቅ ነገር ይመጣና ወይ ደም ስሩ ይደፈናል ወይ ደግሞ ስኳሩ ራሱ የደም ስሩን ግርግዳ ይጎዳና ደም እያለፈ እንዲፈስ ወይም ደም ውስጥ ያሉ ሌሎ ፈሳሽ ነገሮች እያለፉ ወደ ተለያዩ የአካል ክፍላችን እየገቡ ችግርን ይፈጥራሉ። እንግዲህ በመሆኑ ይህ ጉዳት የሚደርሰው ሁሉም አካል ላይ ነው። ቀን ጥቀን ስራቸው ከፍተኛ የሆነ በርከታ ያለ ደም የሚያገኙ በርከታ ያለ ደም ስር ይኖራቸዋል እና በዛ ምክንያት አንዳንድ የሰውነት አካሎቻችን ከሌላው በበለጠ ስኳር ተጠቂዎች ይሆናሉ። መልካም ዶክተር ወርቃየው ከሰውነት የስኳር የሚያብላላው ቅመም መጠን እና በደም ውስጥ ከሚኖረው ዝውውር፣ በዛ ዝውውር አማካኝነት ሌሎች ዋና ዋና የሰውነት አካሎች እንደሚጎዱት ሁሉ አይንም ሊጋለጥ የሚችልበት አስረድተውናል። እስኪ የተናጠል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለ ወይ በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ? በትክክል እንግዲህ እንዳልኩት አይናችን እይታ ስራው በጣም ሀይልን ጠያቂ ነው። በርከት ያለ ደምን እንዲያገኝ ያደርገዋል። በዚህም ምክንያት ነው በርከት ያለ ደም ስላለን አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድን ነው የሚሆነው ቅድም ባልኳቸው ምክንያት ነው። ወደ አይን የሚመጡት ደምስሮች በጣም በተለይ ደቀቆት ካፒለር የምንላቸው ወይ እነሱ ይደፈናሉ፣ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወቀው ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው እነዚህም ምንድናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ የትናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ሀይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ ሄድ መጣ የሚል እይታ ብዥ ማለት ምልክት አለ ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው ይሄ ብዙም አሳሳቢ አይደለም ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ እድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ው ቶሎ እይታን እንዲያግድ ሊያደርግ ይችል ይሆናል። ይሄኛው ብዙ ማሳሳቢ አይደለም። በሌንሱ ላይ የሚያመጣው ችግር ብዙም ይሄን ያህል ለሌላው ወደ ኋላ ወደ መመጣት ላይ በርከት ባለ ግን አናየውም። በሁለተኛ ደረጃ የሚያጠቃው አይኑ ምንድን ነው? ቅድም እንዳልኩት የደም ስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች ም እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱት ጡንቾች እነሱን እንዲንቀሳቀሱ የሚያደረጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደምስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው እየቀነሰ መጣና ድንገተኛ የሆነ አይን መንሸዋረ፣ አንድ ነገር ሁለት ሆነ መታየት፣ የአይን ቆባችን የላይኛው መውደቅ፣ መንቀሳቀስ አለመቻል ሊኖር ይችላል። ይህም ቢሆን እንደው የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬቲናው ሲጎዳ ነው። እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬቲናው መጎዳት ነው። ደምስሮች መዘጋት፣ ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነቶች ጉዳት አሉ ሬቲናው ሶስቱ የጉዳት አይነቶች ምን ይሆኑ? አስቀድሞ የሚታዩ ምልክቶችስ ይኖሩ ይሆን? የሕክምናውን አማራጮች ጨምሮ ሐኪሞን ይጠይቁ። በተከታታይ ቅንብሮቹ የሚመለከታቸው ጭብጦች ናቸው። ለአሁኑ ያሉላን እንግዳ የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያውን ዶክተር ወርቃየሁ ከበደን እናመሰግናለን። በቀጣይ ዝግጅቶች ይመለሳሉ። አሁን የማጠቃለያ ዜናዎችን ከአዳነች ፍስሀዬ አንድ የኢትዮጵያ የቢራ ኩባንያ በሀገሪቱ እየሰፋ በመሄድ ላይ ያለውን የቢራ ገበያ መሰረት በማድረግ የምርቱን ይዘት ለማስፋት ሲል ከሁለት የብሪታንያ ኩባንያዎች ጋር በመተባበር አዲስ የቢራ ፋብሪካ ከፍቷል። ዳሽን ቢራ፣ ቫሳሪ ግሎባልና ዶይት ግሩፕ ከተባሉት የብሪታንያ ኩባንያዎች እንዲሁም ጥረት ግሩፕ ከተባለው የኢትዮጵያ ኩባንያ ጋር በመተባበር የቢራ ፋብሪካውን የከፈተው ደብረ ብርሃን ከተማ ላይ እንደሆነ ታውቋል። ዳሽን ኢትዮጵያ ውስጥ ግዙፍ ከሚባሉት የቢራ ፋብሪካዎች አንዱ መሆኑ ይታወቃል። የሩዋንዳ የህግ መወሰኛ ምክር ቤት ፕሬዚደንት ፖል ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ ም በስልጣን እንዲቆዩ የሚያስችል የህግ መንግስት ማሻሻያ ሀሳብን አጽድቋል። ምክር ቤቱ ዛሬ የተሰጠውን ድምፅ ያጸደቀው በሙሉ ድምፅ ነው። የውሳኔው ሀሳብ ብሔራዊ ውሳኔ እንዲሰጥበት ለህዝብ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ ያገኛል ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካ፣ ፈረንሳይና ሌሎች አጋር ሀገሮች እስላማዊ መንግስት ነኝ በሚለው ቡድን ላይ በሚወስዱት ቀጣይ እርምጃ ከበፊቱ የከፋ ጫና እንደሚያሳድርበት ገልጸዋል። አሸባሪው ቡድን ፓሪስ ላይ ለተፈጸሙት ጥቃቶች ኃላፊነት እንደወሰደ የሚታወቅ ነው። የሩሲያ አይሮፕላን ባለፈው ወር በግብፁ የሲናይ ክልል ላይ ተበታትኖ የወደቀው በአሸባሪዎች ተግባር እንደሆነ የሩሲያ የጸጥታ አገልግሎት ኃላፊ ዛሬ አስታውቀዋል። በአይሮፕላኑ ስብርባሪዎችና ሻንጣዎች ላይ ፈንጂዎች እንደተገኙ አክለው ገልጸዋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደ ተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍስሐየ ነን። ሰላም ደናደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።